Voice of America ብሔራዊ የደህንነት ምክር ቤት በ8/1/2011 ዓ ም ባደረገው ስብሰባ በአገራችን እየተስተዋሉ ያሉ ህገወጥና የሥርዓት አልበኝነት እንቅስቃሴዎችን ገምግሞ የሚከተለውን መግለጫ አውጥቷል። ባለፉት አምስት ወራት የዲሞክራሲ ምህዳሩን ለማስፋት በርካታ ስራዎች ተከናውነው ተስፋ ሰጪ ውጤቶች ተገኝተዋል። በዚህም መላው ህዝባችን ከመቼውም ጊዜ በላይ በአገሩ ተስፋ እንዲሰንቅና በሀገሩ መጻዊ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል። ሆኖም የዲሞክራሲ ስርዓት ግንባታ ከህግ የበላይነት ውጭ የሚታሰብ አለመሆኑን መገንዘብ ያስፈልጋል። በለውጥ ውስጥ እንደ መሆናችን መጠን መንግስት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም ይህን እንደ አቅመ ቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል ይላል መግለጫው። በመቀጠል ሰሞኑን በአዲስ አበባና በዙሪያዋ በተከሰቱ ግጭቶች በርካታ ዜጎች ውድ ሕይወታቸውን አጥተዋል ይላል። ይህን ብጥብጥ በተለያዩ አካባቢዎች ለማስቀጠል በሶማሌ ክልልና በሌሎች አካባቢዎች የከሸፈባቸውን የጥፋት እቅድ በሌላ ሙከራ ለመቀጠል እንዲሁም በመስከረም መጨረሻ የሚካሄደውን የኢህአዴግ ጉባኤ ለማደናቀፍ በርካታ ጥረቶች እየተደረጉ ነው ብሏል። አክሎም ሁከቱ ላይ እንደሚመስለው ከትናንሽ ችግሮችና ልዩነቶች የሚነሳ ሳይሆን በታቀደ መልኩ የሚከናወን ድብቅ ፖለቲካዊ ዓላማ ያለው ህዝብን ከህዝብ በማጋጨት ወይም ግጭቶች ሲከሰቱ እነሱን እንደ መልካም አጋጣሚ በመጠቀም የማባባስና ሀገራችንን የማያባራ ግጭት ሰለባ በማድረግ ለውጡን ለማሽመድመድና ለመቀልበስ የሚደረግ ሴራ አካል ነው ይልና የብሔራዊው የደህንነት ምክር ቤት መግለጫ ሲቀጥል፣ በመሆኑም ይላል መንግሥት ያለበትን የሕግ የበላይነትና የዜጎችን ደህንነት የማስጠበቅ ኃላፊነት ለመወጣት ማንኛውንም ህጋዊ የማያዳግምና ተገቢ እርምጃ ለመውሰድ በሙሉ ዝግጅትና አቋም ላይ እንደሆነ ሊታወቅ ይገባል ይላል። ስርዓተ አልበኝነትን ከዚህ በኋላ የምንታገስበት ልብ የምንሸከምበት ትከሻም የለንም። በመሆኑም ለዜጎች ህይወት ዋስትና ለመስጠት መንግሥት ማንኛውንም ሕጋዊና የማያዳግም እርምጃ መውሰድ የጀመረ ሲሆን ይህ ሁኔታ ተጠናክሮ የሚቀጥልም ይሆናል። ወጣቱም በስሜት እየተገፋፋ የፖለቲካ ነጋዴዎችና ዘራፊዎች መሳሪያ እየሆነ አፍራሽ ወደሆነ ድርጊት መምጣቱን መረዳት ይኖርበታል። በመሆኑም አውቆም ይሆን ሳያውቅ በሕገ ወጥ ድርጊት ላይ የሚሳተፍ ወጣትና ማንኛውም የህብረተሰብ ክፍል ሕጋዊ እርምጃ የሚወሰድበት መሆኑን አውቆ ከጥፋት ተግባሩ እንዲሰበሰብ መንግሥት ያሳስባል ይላል። የጥፋት ኃይሎች አለ ብሔራዊው የደህንነት ምክር ቤት። የጥፋት ኃይሎች በሚያደርጉት የመጨረሻ መፍጨርጨር ለጊዜው የታወከው የህዝብ ሰላም ወደ ነበረበት እንደሚመለስ መንግሥት እያረጋገጠ በየትኛውም የኢትዮጵያ ክፍል ኢትዮጵያዊ የሆነ ሁሉ የደህንነት ስሜት ተሰምቶት መንቀሳቀስና መኖር እስከሚችል ድረስ መንግሥት ሰላምና መረጋጋትን የማስከበር ሥራውን አጠናክሮ ይቀጥላል። በመቀጠልም በዚህ ሂደት ውስጥ ወንጀሎቹን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ ሰው፣ በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከሕግ ሊያመልጥ አይችሉም። ያለምንም ቅድመ ሁኔታ በሕግ ተጠያቂ ይሆናል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና ብጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባቸዋል። በመጨረሻም የብሔራዊ ደህንነት ምክር ቤት መግለጫውን እየቋጨ ነው። አሁን ከጀመርነው የሰላምና የዲሞክራሲ የለውጥ መንገድ ማንም ኃይል ሊያደናቀፈን እንደማይችል ልናረጋግጥላችሁ እንወዳለን። ማክሰኞ መስከረም 8 2011 ዓ ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ብሔራዊ የደህንነት ምክር ቤት አዲስ አበባ፣ ኢትዮጵያ